ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከመጀመሪያው አንስቶ ትናንትና የገባ ነው። ከምሽቱ በሰባት ሰዓት ነው ስናየው፣ በቃ እኛም ትንሽ ተረጋግተን ህይወታችን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስተው ጋር ትንሽ ሻል ያለ ይመስለናል። በቡኖ በደሌ ጮራ ወረዳ ሰሞኑን ስለተቀሰቀሰው ግጭት አንድ ተፈናቃይ የነበሩና አሁን የተመለሱ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። የመጀመሪያው የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የሕሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። በወቅቱ የሀገሪቱ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ጥቅምት 14 ቀን 2010 ዓ ም ምሽት አስተናጋጆች አዳነች ፍሳሀይና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኮርፖሬሽኖችና ለመካከለኛው መደብ ዘርፍ የግብር ክፍያ ለመቀነስ ባላቸው እቅድ ለመግፋት ዛሬ በህግ መወሰኛ ምክር ቤት የብዙሀንነት ቦታ ካላቸው ሪፑብሊካውያን ጋር ተሰብስበዋል። የህግ መወሰኛው ምክር ቤት በቀጣዩ አስርተ ዓመት ውስጥ አንድ ነጥብ አምስት ትሪሊዮን ዶላር የሚሆን የግብር ገንዘብ ሊቀንስ የሚችል ባጀት ባለፈው ሳምንት አሳልፏል። ትራምፕ የግብር ቅነሳው እቅድ እስከ ታህሳስ ወር ባለው ጊዜ ውስጥ እንዲያልፍ ጥሪ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፓኪስታን መሪዎች ጋር ለመነጋገር እና የትራምፕ አስተዳደርን መልእክት ለማድረስ ዛሬ ኢዝላማባድ ገብተዋል። መልእክቱ ፓኪስታን በታሊባንና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለ የበለጠ እርምጃ መውሰድ አለባት የሚል ነው። ቲለርሰን ኢዝላማባድ እንደ ገቡ ልኡካን መርተው ከጠቅላይ ሚኒስትር ሻሂድ ሻጋን አባሲ ጋር ተነጋግረዋል። ከፍተኛ የፓኪስታን ባለሥልጣኖች፣ የሀገሪቱ ወታደራዊ ኃላፊ ጀነራል ካማር ዴቪድ ባጅዋንና የስለላ አገልግሎት ኃላፊውም በስብሰባው ተገኝተዋል። ዩናይትድ ስቴትስ ከፓኪስታን ጋር የሚኖራት ግንኙነት የሚወሰነው በፓኪስታን ተግባር ላይ ነው ብለዋል ቲለርሰን። ዓላማው በአፍጋኒስታንና በፓኪስታን የሰላምና መረጋጋት ዕድል መፍጠር ነው ሲሉም አስገንዝበዋል። ፓኪስታን አፍጋኒስታን ላይ በዩናይትድ ስቴትስ የተመራውን ዓለም አቀፍ ተልእኮ በይፋ ብትደግፍም በህቡ ግን ለታሊባንና ተባብራሪው ለሆነው የሀካኒ መረብ መጠለያ ትሰጣለች በሚል ትከሰሳለች። ፓኪስታን ግን ክሱን አስተባብላለች። የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺዣምፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማኦ ዜዱንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹም ሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል። የኮሚኒስት ፓርቲውን ህገ መንግስት ለመለወጥ የተወሰደው ውሳኔ ሺ የቻይና ዋና ተደማጭነት ያላቸው መሪ ሆነው መቀጠላቸው አይቀርም የሚለውን እምነት እንደሚያጠናክር ተንታኞች ይናገራሉ። ውሳኔው ዛሬ ያለፈው በሙሉ ድምፅ ሲሆን የቻይና ኮሚኒስት ፓርቲ በየአምስት ዓመቱ የሚያካሄደው ጉባኤ ማብቂያ ላይ ነው። በሕገ መንግስቱ በተደረገው ለውጥ መሰረት የሺ ዣፒንግ አመለካከት የረጅም ጊዜ የቻይና ልማት መመሪያ ሆኖ ያገለግላል። ኮንጎ ዲሞክራሲያዊት ሪፑብሊክ ቁጥሩ የበዛ ህዝብ ከቀየው ተፈናቅሎ የሚገኝበት ሁኔታ የደቀነው ፈተና ይበልጥ እየተባባሰ መምጣቱን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን አስታውቋል። ዓለም አቀፉ ድርጅት አክሎም በሀገሪቱ ዋና ዋና ግዛቶች ለበረታ እንግልትና እርዛት የተዳረጉ በብዙ ሚሊዮኖች የሚቆጠሩ ሰዎች ይዞታ መሻሻል ያለማሳየቱም የከፋ ምስቅልቅልና ትርምስ ፈጥሯል ብሏል። ሊሳ ሽላይን ከድርጅት ዋና ጽህፈት ቤት ከጂኔቫ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ባለፉት ሁለት ዓመታት ውስጥ ይላል፣ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ያወጣው አዲስ ዘገባ ባለፉት ሁለት ዓመታት ውስጥ ብቻ በዲሞክራሲያዊት ኮንጎ ሪፐብሊክ ከቀያቸው በኃይል የተፈናቀሉ የዚያች አገር ዜጎች ቁጥር ከእጥፍ በላይ ጨምሮ ወደ አራት ሚሊዮን ተጠግቷል። ከዚህም ውስጥ ቁጥሩ አራት መቶ ሰላሳ ሺህ በላይ የሚሆነው ባለፉት ሦስት ወራት ውስጥ ብቻ የተፈናቀለ ነው። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ለአሜሪካ ድምፅ በሰጡት ቃል ቤት አልባ ከሆነው ከዚህ ሕዝብ አስደንጋጭ ቁጥር ጀርባ በርካታ ምክንያቶች አሉ ይላሉ። በአገሪቱ ሊካሄድ ታቅዶ የነበረውና ወደ ሌላ ጊዜ የተላለፈው ፕሬዚዳንታዊ ምርጫ ከምክንያቶቹ አንዱ ሊሆን መቻሉ ግልጽ ነው። ይሁንና ከዚያ በመለስ ከምርጫው ጋር በተዛመዱ ምክንያቶች በተለያዩ አካባቢዎች የሚታየው፣ ከዚህ በላይ ያለው ደግሞ በሌላ ምክንያት ነው ለማለት የሚያስችል አንዳች መለያ መስመር ማበጀት አይቻልም። ይልቁንም ጎጥን መሠረት ያደረጉ ልዩነቶች፣ የፖለቲካ ዝንባሌዎች፣ የመሬት ንጥቂያ እናም ሌሎች በርካታ ምክንያቶች በዚያች አገር ለደረሰው እጅግ መጠነ ሰፊ የዜጎች መፈናቀል መንስኤ ሆነዋል ብለን እናምናለን ያሉት ቀደም ሲል እንደ አውሮፓውያን የዘመን አቆጣጠር በህዳር 2016 ዓ ም ሊካሄድ ተይዞ የነበረው የኮንጎ ፕሬዝዳንታዊ ምርጫ ለሚያዝያ 2018 መተላለፉ ይታወሳል። ይሁንና የፕሬዚዳንት ጆሴፍ ካቢላ ተቃዋሚዎች ግን ያም ቀን ቢሆን እውን ስለ መሆኑ አጠራጣሪ ነው ባይ ናቸው። የዩኤንኤችሲአሩ ቃል አቀባይ አያይዘውም በዚያች አገር የሚታየው መጠነ ሰፊ ወታደራዊ እንቅስቃሴ ጎጥን መሠረት ያደረጉ ልዩነቶችና የፖለቲካ ግጭቶች ያፋፋሙት ያለመረጋጋትና ብጥብጥ ሌላ ከፍተኛ መጠን ያለው መፈናቀል እንዳያስከትል ያሰጋል ባይ ናቸው። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የኒጀር ክልላዊ ባለስልጣን እና ተንታኞች በገለጹት መሰረት አራት አሜሪካውያን ወታደሮች በያዝነው ወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ነዋሪዎች ወታደሮቹን በማስገደል ተግባር ሳይተባበሩ አልቀሩም። በወታደሮች ላይ የሚከፈተው የደፈጣ ውጊያ እስከሚመቻችበት ጊዜ ድረስ የመንደሩ ነዋሪዎች ወታደሮችን ወጥመድ ውስጥ ለማስገባት ሲሉ ሳያዘገዩቸው እንዳልቀሩ የክልሉ ባለሥልጣናትና ተንታኞች ተናግረዋል። አጥቂዎቹ ወንበዴዎችና አሸባሪዎች ከአካባቢው ነዋሪዎች የሚተባበሯቸውን ሰዎች ያጡበት ጊዜ የለም ብለዋል። ቶንጎ ቶንጎ የተባለው ወታደሮች የተገደሉበት አካባቢ ከንቲባ አልሙ ሐሳኔ የቶንጎ ቶንጎ መንደር ኃላፊ ማንካይላ አላሳኔ ከግድያው በኋላ እንደታሰሩ ታውቋል። የእሳቸው መታሰር የመንደሩ ሰዎች ትብብር አለበት የሚለው ጥርጣሬ ተዓማኒነት እንዲኖረው አድርጓል። በሌላ የተያያዘ ዜና የዩናይትድ ስቴትስ ኤታ ማዦር ሹሞች ሊቀመንበር ኒጀር ውስጥ የተገደሉት አራቱ አሜሪካውያን ወታደሮች ቤተሰቦች ፈጣንና ትክክለኛ ምርመራ ሲደረግ ማየት እንደሚገባቸው ገልጸዋል። ጄኔራል ጆዜፍ ዳንፈርድ ትላንት ለጋዜጠኞች ይህን ያሉት የትራምፕ አስተዳደር እንደ አውሮፓውያን ዘመን አቆጣጠር ጥቅምት ሶስት ቀን ላይ ስለተፈጸመው ግድያ ለማጣራት በሚጥርበት ወቅት ነው። በጉዳዩ ላይ ብዙ ያልተመለሱ ጥያቄዎች እንዳሉና ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር እንኳ ስለተፈጸመው ግድያና ለምን እንደተፈጸመ የሚያውቀው ነገር እንደሌለ ዳንፈርድ አምነው ተቀብለዋል። አንድ መመለስ ያለበት ጥያቄ አሜሪካውያኑ ወታደሮች የጠላት ጥቃት ሲከፈትባቸው የዩናይትድ ስቴትስ ኃይሎች እርዳታ ለመጠየቅ ለምን አንድ ሰዓት ሙሉ እንደወሰደባቸውና የፈረንሳይ ተዋጊ ጄት አውሮፕላኖችም በቦታው ለመድረስ ለምን ተጨማሪ አንድ ሰዓት እንዳስፈለጋቸው ነው። በመጨረሻም በያዝነው ዓመት ከመላ ዓለም የፖሊዮ በሽታ የያዛቸው ልጆች ፓኪስታንና አፍጋኒስታን የሚገኙት ብቻ ናቸው። በእነዚህ አገሮችም ቢሆን በሰፊው የተስፋፋ ሳይሆን እጅግ ርቀው በሚገኙና በጥቂት አካባቢዎች እንደተከሰተ ታውቋል። ለ30 ዓመታት ከሚጠጋ ጊዜ በፊት በ125 ሀገሮች በቀን አንድ ሺህ የሚሆኑ ልጆች በፖሊዮ ማለት በሕፃናት ልምሻ ቫይረስ ምክንያት ሽባ ይሆኑ ነበር። ፖሊዮ በሽታን ከምድረ ገጽ ለማጥፋት በሚደረገው ጥረት መሰረት በፖሊዮ በሽታ የሚጠቁ ልጆች ብዛት ተመናምኗል። በብዙ መቶ ሺህ የሚቆጠሩ የሕክምና ሰራተኞች በየዕለቱ በከተማና በገጠር እንዲሁም በቀላሉ በማይደረስባቸው ቦታዎች እየተንቀሳቀሱ ልጆችን እንደሚከትቡ የሮተሪ ኢንተርናሽናል ሰራተኛ ካሮል ባንዳክ አስገንዝበዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ከወዲሁ ለማስተዋወቅ ሌላው ትልቁ መከላከያ ነገር ከሁሉም በላይ ምግብ ነው። ከምግቦቹ ውስጥ የፋይበር የሚባል ንጥረ ነገር አለ። አንድ ሰው በቀን ከሰላሳ አምስት ግራም የሚሆን ፋይበር መብላት ዳላለበት። አትክልት፣ ጥራጥሬ፣ እንደተልባ፣ እንደነበርሶ፣ ሌላ ሜላ እህልና የቅጠላቅጠል ዘሮች ናቸው የዚህ የፋይበር ምንጮ። የጠቅላላ ቀዶ ሕክምናና እንዲሁም የአንጀት ካንሰር ቀዶ ሕክምና ዶክተር ዳንኤል ሽብሩ ናቸው የትልቁን አንጀት ካንሰር ምንነት፣ ህክምና፣ የበሽታውን ተፈጥሮ ጠባይና የምርመራ ዘዴዎች እንዲሁም የህክምና አማራጮች አስመልክቶ ከሰጡት ማብራሪያ የተወሰደ ነው። በሁለተኛው አጋማሽ የሐኪሞን ጠይቁ ፕሮግራም ጠብቋቸው። አሁን የዕለቱ ዐብይ ርዕስ ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን አሁንም ግጭቶች አሉ ብለዋል። የተፈናቀሉትን መልሶ በማቋቋም ሥራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው እንዲህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥመውን አያውቅም በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው በጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር ሁሉ እየተሟላ ነው ብለዋል። የኦፌኮና የአርና ፓርቲ አመራሮች ደግሞ ይህ ችግር የኢህአዴግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነቱ እንዳይጎዳ ኢህአዴግ ከፍተኛ ጥንቃቄ ማድረግ አለበት ብለዋል። ጽዮን ግርማ ዝርዝሮ አላት። ሰሞኑን የእርስ በርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን አምስት ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከሀምሳ አመታት በላይ በሰላም ተጋብተው ተዋልደው ደስታና ሀዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰላም ተጠናቀው ነበር። ነገር ግን ከሮብ ጥቅምት ስምንት ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወዳልተፈለጉ እንቅስቃሴ መሩት ይላሉ አቶ ታደሰ አመራ። በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልዶ ያደጉት ኢሊ አባቦራ ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ። የተፈጠረው ያው ገና ሰላም አተቀመጥንበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ይደርሶልን ወደ ጮራ ወረዳ መጥተናል። መጠለያን ስለለለን በር ምናምን የለን ስለለለን እንዴት ብለን ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ወደ ጫካ የገባ ነው። የዞኑ አስተዳደር በትላንትናው እለት በሰጠን መግለጫ በአጠቃላይ በአምስቱ ወረዳዎች የአስራ ሁለት ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የሁለት ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ ሀምሳ ሁለት መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ። አገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሷችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሎ ነው ያለው። ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል። አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው፣ ነገር ግን የሞቱት ሰዎች የአካባቢው ተወላጆችን ጨምሮ የተለያየ ብሔር የያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም ይላሉ አቶ ታደሰ። በፊት ምንም ምልክት የለም። ሰላማዊ ሆነን በቃ አብረን እንውላለን፣ አብረን እንገባለን። ጎረቤት የሆነው አብረን የጠጣ ነው አብረን ያደግነው ሚዜ የሆነው ምን ዛሬ ባላንጋራ የሆነ የተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከሰባንያ ሶስት ወዲህ የተወለዱ ናቸው። እንዲህ ያመጡ ከግጭቱ በኋላ ጫካ ውስጥ መቆየታቸውንና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ። አሁን ጦራ ወረዳ ያለን አዳራሽ ባሪ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው። ዛሬ ከትናንት ሻል ያለ ቀን ነው ብለዋል። ከመጀመሪያው አንስቶ ትናንትና የገባነው ከምሽቱ በሰባት ሰዓት ነው። እናየው በቃ እኛም ትንሽ ተረጋግተን ህይወታችንን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በሰው ዛሬ ትንሽ ሻል ያለ ይመስለናል። ትቋቋማላችሁ ብሎ ቃል ይጎባልን። የለም ነፍሳችሁን መጀመሪያ እናድናለን ብሎ ነው ቃል ይገቡልን። አሁን አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት የአካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አሰምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ። ከሌላ ወረዳ ነው ወደኛ ወረዳ የተዛመተው ዳርዳር ላይ ያሉ ገጠር ከተሞች ማለት ነው። እና በትንሽ በተወሰኑ ቀበሌዎች ላይ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ የምደብቀው ነገር የለም በእውነት ልንገርሽ፣ እስከ ዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። ይሄ ወረዳ በኦሮሚያ ውስጥ ትልቅ ተመስ ተምሳሌ የሚሆን ከተማ ኦሮሞ ከአማራ ተጋብተው ጉራጌው ከኦሮሞ ተጋብ ቶ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጣሪያ ትችያለች። ትልቅ ምሳሌ ያለው አገር ነው። ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጾራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። ይህ ቦታ እንደዚህ አይነት ባልታወቀ ኃይል በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎችም ጋር ስንከላከለ የነበርን እንጂ እስከዛሬ ድረስ እንዲህ አይነት ነገር በወረዳችን ተከስቶም አያውቅም። ጉራጌ አለ ደቡብ አለ። የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ሰደሽ ከቴ ልጅ ያገባለ፣ ከአማራ ያገባለ፣ ከጉራጃ ያገባለ። እንደዚህ ነን እኛዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም ማንም ሰው ተነቃቅሎ ያለ የለም። በደንብ ነዋሪ አለ። እኛን ያሳደጉም ያሳደግናቸው አሉ። አሁንም ከጽንት ጥንት ጀምሮ ሪስላሴ ጀምሮ ማለት ነው። አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋም እና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑንም ይገልጻሉ። አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማው አዳራሽ። አንድ ሁለት መቶ የሚሆኑ ሰዎች ናቸው። እነሱም እዚህ ቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ አንድ ሀያ ኪሎ ሀያ አምስት ኪሎ ሜትር ከከተማ የሚርቅ ቦታ ላይ ነው ያሉት፣ ከዛ ነው የመጡት። እነሱም ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱ የከፍተኛ ባለስልጣኖችን መጥተው ዛሬም ደግሞ ስብሰባ ታካሂዶ ከተማው ነዋሪ ወጥቶ እነዚህም ሰዎች ተንከባክበ ወደ ቦታው መልሰን ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው። በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል። ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን ኦሮሞ እንደዚህ ያደረገ አማራ የሚያደርገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለበን። ወጣቶቻችንን ተረድተውናል። ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ኃይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። እኔም መክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር እኔም መክረው የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝን ስለ ዛሬ ሁኔታ ጠይቂያቸው ነበር። አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ጣጠሎና የተለያዩ ችግሮች ቁሞ ነው ያለው፣ ተረጋግቶ ነው ያለው። አሁን እየሰራ ነው ያለ ነው። እኛም ከክልሉ መንግሥት ጋርም ሆነ ከህዝባችን ጋር እየሰራ ነው ያለ ነው። ይሄ እየተፈናቀለውን ህዝብ እንዴት ወደ ቄው መመለስ አለብን የተከሰተው ችግር ደግሞ ቀጣይነት እንዳይኖረው እና ህዝባችን ወደ ቀደመው ቦታው እንዲመለስ ለመስራት ትጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናነሳው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማም ማለት ነው፣ በስድስተኛው በከተማውም ላይ በባለፈው ሳምንት ሲከሰት የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማንሳት ይቻላል ማለት ነው። በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆም እና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው በቀጣይ እንዴት ይቋቋሙ የሚለው ላይ እርብርብ እየተደረገ ነው ብለዋል። አሁን ዜናዎቹ ወደሚተነተኑበት የምሽት ክፍለ ጊዜ ተሸጋግረናል። መንግስት ጣቱን ከጠበንጃ ቃታ ላይ አንስቶ ለህዝብ ጥያቄ ተገቢውን ምላሽ ይሰጣይስጥ ሲል የሰማያዊ ፓርቲ ጠየቀ። ገዢው ፓርቲ ኢህአዴግም ስልጣኑን ለህዝብ እንዲያስረክብ አሳሰበ። ፓርቲው በመጪው እሁድ በዚህ ጉዳይ ላይ ከህዝብ ጋር እመክራለሁ ሲልም የአዳራሽ ውስጥ ስብሰባ ማዘጋጀቱን አስታውቋል። መለስካቸው አመሃ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ከቅጥር በኋላ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሁፍ መግለጫ የኢትዮጵያ ህዝብ አምባገነናዊ ስርዓቱ ስላንገሸገሸው ስርዓቱን ለማውገዝና ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተለያዩ የሀገሪቱ ክፍሎች የአደባባይ ተቃውሞ እያሰማ እንደሆነ ያስረዳል። በተለይም በኦሮሚያ ክልል በተለያዩ ዞኖች ተቃውሞ ሰልፎች እየተካሄዱ መሆናቸውን ያስታውሳል። ሰሞኑን በኢልባቦር በቡኖ በደሌ ዞን በተለያዩ ወረዳዎች የተደረጉ የተቃውሞ ሰልፎችን ተከትሎ በሰው ሕይወትና በንብረት ላይ የደረሰውን ጉዳትም አውግዟል። ለጥፋቱ ተጠያቂም የሥርዓቱ ካድሬዎች ስውር ቅስቀሳ ነው ሲል ይከሳል። አክሎም መንግሥት ለሚቀርቡ የሕዝብ ጥያቄዎች ተገቢ ምላሽ እንዲሰጥ መግለጫው ይጠይቃል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበብ አካሉ መግለጫውን በንባብ አሰምተዋል። በአሁኑ ወቅት የኦሮሚያ ተወላጆች ከሶማሌ ክልል በመፈናቀላቸው ምክንያት እጅግ ዘግናኝና ሰቅጣጭ የህዝብ እልቂት የተነሳ በተፈጠረው ቀውስ መላው ኦሮሚያ እና የኢትዮጵያን ህዝብ ያስቆጣ ጉዳይ በመሆኑ በየአካባቢው የሚነሱት ህዝባዊ ተቃዋሚዎች ተገቢውን ምላሽ የሚጠይቁ በመሆናቸው ገዢው መንግስት ጣቱን ከጠመንጃ ቃታ ላይ እንዲያነሳና ለህዝብ ጥያቄ ተገቢውን ምላሽ እንዲሰጥ አጥብቀን እንጠይቃለን። ዝቅ ብሎ መግለጫው መላው የኢትዮጵያ ህዝብ በአገዛዙ ላይ ያለው ጥላቻ ከመቼውም ጊዜ በላይ እየጨመረ በመምጣቱ ኢህአዴግ ይህን ከግምት ውስጥ አስገብቶ የራሱን አወቃቀር በመገምገም ስልጣኑን ለህዝብ ማስረከብ ይኖርበታል የሚል የጸና እምነት አለን ይላል የሰማያዊ መግለጫ። ይህን የፓርቲውን አቋም በጋዜጠኛ ጥያቄ ያብራሩት የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። የመጀመሪያው የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል። ቀጥሎ በኢትዮጵያ ጉዳይ ያገባኛል የሚል ሁሉም የፖለቲካ ድርጅት አገር ውስጥም ያለ ውጭ ያለ በትጥቅ ትግልም እየታገል ያለ ሁሉም ስለ ሀገራቸው ጉዳይ እንደሚያገባቸው ሪኮግናይዝ ማድረግ አለብን። ሁላችንም አሸባሪ ነው፣ ጸረ ሰላም ነው ኪራይ ሰብሳቢ ነው እንደዚህ ሆና ብለን በሀገሩ ጉዳይ የሚያገባውን ሁሉ ዜጋ ገፍተን ገፍተን ከዛ የዚህ ሀገር ባለቤት ማን ይሆናል? ሁላችንም የዚህ ሀገር ባለቤቶች ነው። የዚህ ሀገር ዜግነት መብታችን ይከበራል። ያን ጊዜ ሁሉንም ልክ እስረኞቹን ከፈቱ ፖለቲካ መሪዎቹን ድና እስረኞች ከፈታም በኋላ ከዛ ለውይይት እንቀመጥ። አቶ አበበ አካሉም ኢህአዴግ ሀገሪቱን ልታደጋት የሚችለው በአንድ መንገድ ብቻ ነው ይላሉ። ኢህአዴግ አሁን ያለውን የሀገሪቱን ተጨባጭ ሁኔታ ከግምት ውስጥ ማስገባት ስልጣኑን ለህዝብ ማስረከብ አለበት የሚል እምነት ነው ያለን። ምክንያቱም ራሱ ድርጅቱ ግንባሩ ራሱ የተሰነጠቀ እያለ እንዳለ የራሳቸው ልሂቃንም ጭምር እየተናገሩ ነው ያሉት። የፖለቲካ ተንታኞችም ይህም በሚገባ እየነገሩ ነው ያሉት። አገሪቱ የከፋ ቀውስ ውስጥ ነው ያለችው። እንደምታውቁት ከዚህ ከዶላር መጨመር ጋር በተያያዘ ካሁኑ የኑሮ ውድነቱ ህዝቡን ጉሮሮውን አንቆት ይዟል። የስርአቱ ከፍተኛ አመራሮች በተለይም በረኞቹ ተራ በተራ ቀስ እያሉ ከሚወጡ ለምን ስልጣኑን ለህዝብ አያስረክቡ? ትላንትና ህዝብ ነው የመረጠን ብለዋል። ደን አልቻልንም። የተፈጠረው ቀውስ ሀገሪቱን የሚበትን ነው። ስለዚህ ለዚች ሀገር የሚያስብ ከሆነ ኢህአዴግ እቺ ሀገር የነገ ትውልድ የነገው ትውልድ እንዲረከባት የሚፈልግ ከሆነ የግድ ስልጣናቸውን ማስረከብ መቻላል። ኢህአዴግ ለህዝብ ማስረከብ አለበት ስልጣኑ። የምርጫ ጊዜንም መጠበቅ የለበት። ምክንያቱም አገርን ከቀውስ የማዳኑ ጉዳይ የእያንዳንዱ ዜጋ ኃላፊ ሰማያዊ ፓርቲ ይህን ይበል እንጂ ኢህአዴግ አሁንም በጥልቅ ታድሶ ውስጥ እንደሚገኝና ህዝቡንም የዚህ ታድሶ አካል እያደረገው እንደሚሄድ ነው የሚገልጸው። ሰማያዊ ፓርቲ በጽሑፍ መግለጫው መጨረሻ ላይ እንዳመለከተው ጥቅምት 19 ቀን 2010 ዓ ም አሁን አገሪቱ ያለችበት ሁኔታ በእጅጉ አሳስቦኛልና ከህዝብ ጋር ለመምከር በመብራት ኃይል አዳራሽ ቀጥሮ እዣለሁ ሲል አስታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። በቀጣዩ ዘገባም እዚያው ኢትዮጵያ እንቆያለን። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዛሬ የኢትዮጵያ ቆይታቸው በጋምቤላ ዞን በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። በአካባቢው ሀገሮች የጸጥታ ጉዳዮች ላይ ያተኮረ ጉብኝት ለማድረግ ወደ አፍሪቃ ቀንድ የተጓዙት አምባሳደር ሄሊ ግጭቶች ተጨማሪ የጽንፈኛ መፈልፈያዎች እንዲፈጥሩ አንፈልግም ብለዋል። እስክንድር ፍሬው ዝርዝሩ ልኳል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ ሲመጡ የመጀመሪያቸው ነው። በዘጠኙ ወራት የፕሬዝዳንት ዶናልድ ትራምፕ ቆይታም ወደ አህጉሪቱ የመጡ የመጀመሪያዋ ከፍተኛ ባለስልጣን ናቸው። እናም ጉብኝታቸው የትራምፕ አስተዳደር ከአፍሪካ አንጻር ስለሚከተለው ፖሊሲ የመጀመሪያውን ፍንጭ ይሰጣል ተብሎ ተጠብቋል። ዛሬ አምባሳደሯ በጋምቤላ ክልል በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። አምባሳደር ሄሊ ትናንት ለጋዜጠኞች ሲናገሩ ለዚያች ሀገር ዜጎች መሰደድና ለተባባሰው ግጭት የደቡብ ሱዳንን መንግስት በእጅጉ ወቅሰዋል። በተለይ አገራቸው ለደቡብ ሱዳን የምትሰጠውን እርዳታ ታቋርጥ እንደሆነ ተጠይቀው የሰጡት ምላሽ በፕሬዝዳንት ሳልቫኪር ማያርዲት ላይ ያላቸውን አቋም ግልጽ ያደረገ ነው። Um, you have to really think hard before you pull us aid because united states president united states ራሱም ቢሆን ለውጥ ያስገኝ አያስገኝ አናውቅም። ይህ የምንወያይበት ጉዳይ ነው። ፕሬዚደንት ኬርን ነቅነቅ እንዲሉ የሚያደርጋቸው በትክክል ምን ሊሆን እንደሚችል እናያለን። መንግስታት ዜጎቻቸውን ችላ ማለት እንደሌለባቸው የተናገሩት አምባሳደሯ በዚያ ምክንያት የሚመጡ ግጭቶች ለሽብርተኞች መፈልፈያ እንደሚሆኑና አገራቸውም ያንን እንደማትፈልግ አብራርተዋል። በአፍሪካ ብቻ ሳይሆን በዓለም ዙሪያ የምናስተውለው አንዲት ሀገር ለህዝቦቿ የማታስብ ከሆነ ግጭቶች ይከተላሉ። ስለዚህ ሰብአዊ ሁኔታም ይሁን ድምጻቸው እንዲሰማ መጠየቅም ይሁን ለመሰረታዊ አገልግሎቶች አቅርቦት እንዲኖራቸው ማድረግ በጣም አስፈላጊ ናቸው። እናም የደቡብ ሱዳንን ሁኔታ ስትመለከቱ የሰብአዊ ፍላጎት አቅርቦት ሲነፈግ የቀጠለውን ግጭት ማየት፣ ህዝቡን ችላ ያለ መንግስትን ማየት ወደ ግጭት ያመራል። ያ ሁኔታም ሲባባስ እያየን ነው። ያ ግጭት ሲከሰት ታዲያ ለጽንፈኛ ኃይሎች መቀፍቀፊያ ይሆናል። ያ ደግሞ የማንፈልገው ሁኔታ ነው። ሽብርተኝነትን ለማሸነፍ ቦኮ ሃራምን ለማሳደድ ለውጥ የሚያመጡ ተግባራትን ለማከናወን ከአፍሪቃ ኅብረት ጋር በአጋርነት እየሰራን ነው ማየት የምንፈልገው ይህ እንዲሆን የሚያመቻቹ ተጨማሪ የሽብርተኛ መፈልፈያዎችን ነው። እናም ከእነርሱ ጋር በአጋርነት ለመስራት ፈቃደኞች ነን። ትናንት አዲስ አበባ የገቡት አምባሳደር ኒኪሄሊ በመጀመሪያ ቀን ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋርም ተገናኝተው ተወያይተዋል። ይህ ውይይትም በአካባቢው የሰላምና የጸጥታ ጉዳዮች በተለይም በደቡብ ሱዳንና በኮንጎ ዲሞክራቲክ ሪፐብሊክ ባሉ ሁኔታዎች ላይ ማተኮሩን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሰራጨው መግለጫ አስታውቋል። ጠንካራ ተቋማትና ነጻ ማህበረሰብ በመፍጠር በኢትዮጵያ ተጨማሪ እድገት ማስመዝገብና ረጅም ጊዜ የቆየውን ሰላምና መረጋጋት ማስቀጠል በውይይቱ ከተነሱ ነጥቦች መካከል መሆናቸውንም አመልክቷል። የአምባሳደር ሄሊን የትዊተር ገጽ የጠቀሰው አፍሪካ ኒውስ እንዳለው ደግሞ ከጠቅላይ ሚኒስትሩ ጋር የተደረገው ውይይት በሰብአዊ መብት ጉዳዮች ላይ ማተኩሯል። ውይይቱ በሰብአዊ መብትና የኢትዮጵያ ወጣቶች ድምፅ በሚሰማበት ሁኔታ ላይም አተኩረዋል ነው ያለው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከቀናት በፊት ባወጣው መግለጫ መንግሥት ሀሳብን በነጻነት መግለጽን እንዲፈቅድ እናበረታታለን ብሏል። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎቹን የሚለይ ግልጽ ምርመራ እንደሚያስፈልግም መጠቆሙ ይታወሳል። ሶማሊያን በተመለከተም በዚያ ለሚገኙ የሰላም አስከባሪ ኃይሎች ሀገራቸው የምታደርገውን ድጋፍ መቀጠሏን ነው ኒኪ ሄሊ ለጋዜጠኞች ያስረዱት። ለአፍሪካ ህብረት የሶማሊያ የሰላም ማስከበር ተልእኮ አሚሶም ሁልጊዜም ከፍተኛ ድጋፍ እያደረግን ነው። ከሁሉም አጋሮቻችን ጋር በጸረ ሽብር ጥረታችን እየሰራን ነው። በዚህ ስራችን እንቀጥላለን። ሽብርተኞችን በየትም ስፍራ መዋጋታችን እጅግ አስፈላጊ ይመስለኛል። በተለይም የአፍሪቃ ወጣቶች ወደ እነዚህ ጽንፈኛ ቡድኖች እንዳይሳቡ እድሎችን መፍጠራችንን፣ የሚውሉባቸውን ጥሩ ሁኔታዎችን ማመቻቸታችንን ማረጋገጥ አለብን። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በነገው እለት ወደ ደቡብ ሱዳን እንደሚያመሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ኒጀር ጉዳይ እናመራለን። ኒጀር ውስጥ በታጣቂዎች የተገደለው የዩናይትድ ስቴትስ ልዩ ኃይል አባል የአምሳ አለቃ ላዴቪድ ጆንሰን አስከሬን ዘግይቶ የተገኘው ሌሎች ባልደረቦቹ ተኩሱ እየበረታ ሲሄድ ሲያፈገፍጉ፣ እሱ ግን በውጊያው ግንባር መስመር ላይ ስለቆየ ነው ሲሉ አንድ የኒጀር መንግስት ባለሥልጣን ተናገሩ። የቀድሞ የሽምቅ ተዋጊው የተዋረግ አዛዥ የነበሩት አሁን የኒጀር መንግስት ከፍተኛ ባለሥልጣን ሬሻ አግቦይላ ለቪኦኤ በሰጡት ቃል ጆንሰን የተገደለው የዩናይትድ ስቴትስና የኒጀር ኃይሎች የቅኝት ስምሪት በጀመሩበት በዚያው ቦታ ላይ ነው ብለዋል። የዩናይትድ ስቴትስ የጦር ሰራዊት ልዩ ኃይል አባሉ የላ ዴቪድ ባለቤት ጉድ ሞርኒንግ አሜሪካ ለተባለው የኤቢሲ ቴሌቪዥን ፕሮግራም ትላንት ሰኞ በሰጡት ቃል ባለቤቴ እንዴትና የት እንደተገደለ የደረሰኝ መረጃ የለም ብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ዝላቲካ ሆክ ኒጀር ውስጥ የተፈጠረውን ሕይወት ያጠፋ ጥቃት አስመልክቶ በርካታ መልስ ያላገኙ ጥያቄዎች መኖራቸውን ጠቅሳ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የሀምሳ አለቃ ላ ዴቪድ ጆንሰን ባለቤት መይሻ ጆንሰን ባለቤታቸው ደቡብ ምዕራብ ኒጀር ቶንጎ ቶንጎ ቀበሌ አቅራቢያ ስለሞቱበት አኳኋን ብዙ ጥያቄዎች አሏቸው። ባሌን ለማግኘት ለምን አርባ ስምንት ሰዓት ወሰደባቸው ለምንድነው አስክሬኑን የማያሳዩኝ የአስክሬን ሳጥን ውስጥ ምን እንዳለ አላውቅም ባዶ ሊሆንም ይችላል ኮ አራቱ የዩናይትድ ስቴትስ የጦር ሰራዊት ልዩ ሀይል አባላት ስለተገደሉበት ሁኔታ ና ጉዳዩን ለማጣራት ለምን ይህን ያህል ጊዜ እንደወሰደ የጠየቁ አንዳንድ የዩናይትድ ስቴትስ ኮንግረስ አባላትም አሉ። ከዩናይትድ ስቴትስ ከፍተኛ ወታደራዊ ባለስልጣናት አንዱ ጀኔራል ጆሴፍ ዳንፎርድ ትናንት በሰጡት ቃል ምርመራው እንደ ቀጠለ አስታውቀዋል። ጉዳዩን በፍጥነት ማከናወን ያስፈልጋል። የሆነውም በትክክል ማረጋገጥም ያስፈልጋል። ሁለቱን ሚዛናዊ በሆነ መንገድ ይዘን በማጣራት ማረጋገጥም አለብን። እንደ እውነቱ ከሆነ ደግሞ በዚህ ሂደት ብንሳሳት እንኳን ሀቁን ለማግኘት በምናደርገው ጥረት ሳቢያ ነው። ጄኔራል ጆሴፍ ዳንፎርድ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ ኤታማዦር ሹም ናቸው። ግሪን በረትስ በመባል የሚታወቀው ልዩ ኃይል አስራ ሁለት አባላትና ወደ ሰላሳ የሚጠጉ የኒጀር ወታደሮች ሀምሳ ከሚሆኑ ታጣቂዎች ነው የደፈጣ ጥቃት የተከፈተባቸው። ከቅኝት ተልዕኮ እንደ ተመለሱ ነበርና ታጣቂ ያጋጥመናል ብለው ባልጠበቁበት ሁኔታ በድንገት ተኩስ እንደ ተከፈተባቸው ነው ጄኔራሉ ያስረዱት። በተኩስ ልውውጡ ሁለት የዩናይትድ ስቴትስ ወታደሮች ቆስለው የፈረንሳይ የአየር ኃይል ወደ ኒያሜ ወሰዷቸው። ይሄ ደግሞ የተከናወነው ለዚያ እንቅስቃሴ የተዘጋጀውን ጉዳተኞችን የማውጣት እቅድ በተከተለ መንገድ ነው። ግዳጅ ላይ የተገደሉ ሶስት የዩናይትድ ስቴትስ ወታደሮች አስከሬኖች ጥቅምት አራት ምሽት ወጥተዋል። በዚያን ጊዜ ሀምሳ አለቃ ላ ዴቪድ ጆንሰን አልተገኘም ነበር። ጥቅምት ስድስት አስከሬኑ ተገኘ፣ ከዚያም እንዲወጣ ተደረገ። የሃምሳ አለቃ ጆንሰን አስከሬን እስኪገኝ የዩናይትድ ስቴትስ የፈረንሳይና የኒጀር ኃይሎች በዚያው አካባቢ ነበሩ ያሉት ጀነራል ደንፎርድ ወታደሩን ጦሩ ትቶ ሄዶ ሊሆን ይችላል የሚባለውን በተዘዋዋሪ አስተባብለዋል። ቪኦኤ ከአንድ ከፍተኛ ባለስልጣን ባገኘው መረጃ መሰረት ወታደሩ ላ ዴቪድ ጆንሰን ሌሎቹ ባልደረቦቹ ሲያፈገፍጉ ግንባሩ ላይ እስከ መጨረሻው ቆይቷል። ጄኔራል ዶንፎርድ በበኩላቸው ጆንሰን ከሌሎቹ ጓዶዎቹ እንዴት ተነጥሎ ሊለያይ እንደቻለና ሌሎቹንም ድንገቱን የተመለከቱ ጉዳዮች ምርመራ እያደረግንባቸው ነው ብለዋል። በተጨማሪም ስለ ኒጀሩ ጥቃት በቂ መረጃ አልተሰጠም ብለው ሪፑብሊካንና ዲሞክራት የምክር ቤት አባላት በመከላከያ ሚኒስቴርና በዋይት ሀውስ ላይ ለሰነዘሯቸው ነቀፋዎች የጦር ኃይሎች አዛዡ ምላሽ ሰጥተዋል። የምክር ቤቱ አባላት በቂ መረጃ አላገኝንም ብለው የሚያምኑ ከሆነ መረጃውን እንዲያገኙ ጥረቴን በእጥፍ ማሳደግ ይኖርብኛል። ኒጀርን ከማሊ ጋር በሚያዋስናት ድንበር ላይ ስለደረሰው የደፈጣ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የዩናይትድ ስቴትስ ባለስልጣናት ግን በትናንሽ የጦር መሳሪያዎች እና በሮኬት በሚወነጨፉ ፈንጂዎች ጥቃቱን ያደረሰው ራሱን የእስልምና መንግስት ብሎ ከሚጠራው ቡድን ጋር ግንኙነት ያለው በአካባቢው የሚንቀሳቀስ ቡድን ሳይሆን አልቀርም ብለው ጠርጥረዋል። አድማጮች የምትከታተሉት በ19 ና በ2 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አዳነች ፍሳሀየንን። አሁን ወደ ቀዳሚው የምሽት ቅንብር እናልፋለን። ኢትዮጵያ ላለፉት አራት ዓመታት ከልጅነት ልምሻ ነፃ መሆኗን አስታውቃለች። በዚህ ዓመት በመላው ዓመት የታየው የፖሊዮ አጋጣሚ 11 ብቻ መሆኑም ተገልጿል። ዛሬ የዓለም የፖሊዮ ቀን በመላው ዓለም ታስበው ውሏል። ሰለሞን አባተ ተከታዩን አዘጋጅቷል። የዛሬ 30 ዓመት አካባቢ በቀን አንድ ሺህ ሕፃናት በዓለም ዙሪያ በፖሊዮ ወይም በልጅነት ልምሻ ምክንያት የአካል ጉዳት ይደርስባቸው ነበር። በእነዚህ ያለፉ ዓመታት ውስጥ የተደረገው ዓለም አቀፍ መረባረብ የሚያነቃቃ እና የሚያበረታ ውጤት ቢያስገኝም ድል የማብሰሪያ የመፈንደቂያ ጊዜ እንዳልሆነ በትግል ውስጥ ያሉ ይናገራሉ። በዚህ ዓመት ከፖሊዮ ጸድተናል፣ ወይም አልታየብንም ብለው ለማወጅ ያልታደሉ ሁለት አገሮች አሉ፣ አፍጋኒስታንና ፓኪስታን። በዓለም አቀፍ ደረጃም እየተካሄደ ያለው ጥረት ግዙፍ መሆኑን የሮታሪ ኢንተርናሽናል ባልደረባዋ ካሮል ፓንዳክ ተናግረዋል። በየከተማውና በየገጠሩ በየቀኑ ሕፃናትን ለመከተብ የሚንከራተቱ የሚደክሙ በመቶ ሺዎች የሚቆጠሩ የግንባር መስመር ተፋላሚዎች አሉ። የልጅነት ልምሻን አቁመናል ከሚሉ ሀገሮች አንዷ የሆነችው ኢትዮጵያ የዛሬውን የዓለም የፖሊዮ ቀን በሁለት መሰረቶች ላይ ቆማ ማሰቧን በጤና ጥበቃ ሚኒስቴር የፖሊዮ መርሃ ግብር አስተባባሪው አቶ ጌትነት ባይህ ማምሻውን አጫውተውኛል። ኢትዮጵያ ውስጥ ዛሬ ዓለም አቀፍ የልጅነት ልምሻ ወይም ደግሞ የፖሊዮ ቀን የተከበረው በሁለት አይነት አከባበር ነው። አንደኛው ኢትዮጵያ እንግዲህ ላለፉት ሶስት አመት ከስምንት ወር አካባቢ ወይም ዘጠኝ ወር አካባቢ የሚሆን የፖሊዮ ወይም የልጅነት ልምሻ ነፃ ነች። እስካሁን ድረስ ከጃንዋሪ ሁለት ሺ አስራ አራት ጀምሮ ማለት ነው፣ ምንም አይነት ኬዝ የለም። ከታህሳስ ሁለት ሺ ሰባት አመተ ምህረት ጀምሮ ማለት ነው። በኢትዮጵያ ታህሳስ ሁለት ሺ ሰባት አመተ ምህረት ጀምሮ ምንም አይነት የፖሊዮ ክስተት ወይም ደግሞ የፖሊዮ ወረርሽኝ በኢትዮጵያ ውስጥ የለም። ይሄ እንግዲህ ከዛን ጊዜ ጀምሮ ማለት ነው። አውቶ ወረርሽኙ ከተከሰተበት ጊዜ ጀምሮ የነበረው ምላሽ በአጠቃላይ በመንግስት በአጋር ድርጅቶችን በማህበረሰቡን በሚዲያ አካላት ሲሰራ የነበረው ስራ በጣም ጥሩ ስኬትና ትልቅ የሆነ አስተዋጽኦ እንዳለው ባለፈው በሰኔ ወር ማለት ነው ሁለት ሺ ዘጠኝ ዓመተ ምህረት የአፍሪካ የፖሊዮ ነጻ የማወጅ ወይም ደግሞ አፍሪካ ሪጂናል ሰርቲፊኬሽን ኮሚሽን የሚባል ኮሚሽን አለ። እሱ እውቅና ሰጥቶታል። ይህም የኢትዮጵያን የፖሊዮ ነጻ መሆኗና እስካሁን ድረስ የተሰራው ስራ ደግሞ ትልቅ አስተዋጽኦ እንዳደረገ ማለት ነው። ስለዚህ አንደኛ ይሄ አገሪቱ ከበሽታው ነጻ መሆኗን አንድ ያከበርንበት ነው። ሁለተኛ ደግሞ በተመሳሳይ እንደዚህም ሁሉም በዓለም ደረጃ የበሽታውን የማስወገድ ከምድረገጽ የማጥፋት ሰዓት ወይም ወራድ የማድረግ ለአምስተኛ ጊዜ ያከበር ነው ቀን ነው ማለት ነው፣ በዛሬ ነው። ስለዚህ በእነዚህ ባለፉት አራት ዓመታት ውስጥ አንድም ህፃን የፖሊዮ አጋጣሚ አልታየበትም ኢትዮጵያ ውስጥ ማለት ነው። ይሄ በስደት ወደ ኢትዮጵያ የገቡ በመጠለያ ሰፈሮች ውስጥ ያሉ የአካባቢው ሀገሮች ሰዎችንም ይጨምራል ወይስ ኢትዮጵያውያንን ብቻ የሚመለከት ነው? አይ ይሄ እንደ አጠቃላይ እንደ ሀገር ነው። አሁን እያልኩ ያለው ነጻ መሆኑ ሀገሪቱ እንደ ሀገር ነው እና አሁን በስደተኞች አካባቢ ቦርደር ወይ ደግሞ በወሰን አካባቢዎች አሁን እነሱ አካባቢ ያሉትን ማህበረሰቦችን የሚጨምር ነው። ከዚህ በፊት ከጎረቤት ሀገሮች የሚመጡ ማህበረሰቦችን በሙሉ የክትባት አገልግሎት ስለሚያገኙ ማለት ነው። ከዚህ በፊት የዛሬ ሶስት ዓመት አካባቢ ከሶማሊያ በተሰደዱ ሰዎች መጠለያ ሰፈሮች ውስጥ የተወሰኑ አጋጣሚዎች እንደነበሩ ኬንያ ውስጥ እንደዚሁ አይነት ሁኔታ በተለይ እዚህ አዋሳኝ በሆኑ በኢትዮጵያ በሶማሊያና በኬንያ አዋሳኝ አካባቢዎች ላይ ሁለት ወይም ሶስት አጋጣሚዎች እንደነበሩ ሲዘገብ ነበረ እና ይሄ ሁሉ ግምት ውስጥ ገብቶ ነው ማለት ነው። ኢትዮጵያ ከፖሊዮን ነፃነች። ሙሉ ትክክል ነህ። አንዳንድ ወሬዎች አሉ፣ ሩመርስ የምንላቸው ማለት ነው ሳቸው ማይታወቅ መረጃዎች አሉ። ግን በደንብ ሲጠና፣ ፍተሻ ሲደረግ ያው ፖሊዮ እንዳልሆነ ወይም የልጅነት ልምሻ እንዳልሆነ ነው የተረጋገጠ። ለመሆኑ እነማን ናቸው በዚህ እንቅስቃሴ ውስጥ እየተሳተፉ ያሉት? በዋናነት የሚያስተባብረው የጤና ጥበቃ ሚኒስቴር እንደመን የሚያስተባብር አካል ነው። ከዛ ውጭ ደግሞ በዓለም አቀፍ ደረጃ የፖሊዮ በሽታን የማጥፋት የጋራ ጥምረት አሉ። የጋራ ጥምረትን ንቅናቄ የሚያደርጉ ማለት ነው። ለምሳሌ እንደ ሮታሪ ኢንተርናሽናል፣ የዓለም ጤና ጥበቃ ድርጅት፣ በተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት የሚባላል ዩኒሴፍ፣ ኮር ግሩፕ የሚባላል እንደዚህም ደግሞ ገንዘብ ወይም ደግሞ ያው ገንዘብ በመስጠት እነ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን፣ የአሜሪካ መንግስት፣ እነ ዩኤስአይድ የሚባሉት ሲዲሲ፣ ሴንተር ፎር ዲዚዝ ኮንትሮል የሚባሉት እነዚህ እነዚህ በዋናነት በዚህ በማጥፋት ዘመቻው ላይ የሚሳተፍ አጋር አካላት ናቸው። ለመሆኑ አቶ ጌትነት፣ ህብረተሰቡ ምን ያህል ነው ስለ ፖሊዮ ያለው እውቀት? ተሳትፎ እንግዲህ በኢትዮጵያ የወረርሽኙ ለመጨረሻ ጊዜ ከሁለት ሺህ አምስት ዓ አመተ ምህረት አካባቢ ከተከሰተበት ጊዜ ጀምሮ የተለያዩ የማህበረሰብ ንቅናቄዎችን ስንሰራ ነበር አንደኛው በመገናኛ ብዙሃን የምንሰራቸው የማህበረሰብ ንቅናቄ ስራዎች አሉ ብሔራዊ የቴሌቪዥን የሬዲዮ ድርጅቶች እንዲሁም ደግሞ በክልል ደረጃ በተለያዩ ቋንቋዎች ማለት ነው ክልልን መሰረት ባደረጉ ቋንቋዎች የማህበረሰብ ንቅናቄ ስንሰራ ነበረ ከዛ ውጭ ደግሞ እነዚህ ማህበረሰብ አቀፍ የሚባሉ የመገናኛ የተግባቦት ስልቶች ማለት ነው። ለምሳሌ የጤና ኤክስቴንሽን መርሃ ግብር አለ። እንደ ሀገር አቀፍ ደረጃ የሚሰራ የጤና ኤክስቴንሽን ሰራተኞች አሉ። በቀበሌ ደረጃ የሚሰሩ እነዚህ የጤና ኤክስቴንሽን ሰራተኞች ቤት ለቤት በሚሄዱበት ሰዓት ማህበረሰቡን ማለት ነው ማንኛውን አንድ ሰው በልጅነ ልንቻ በፖሊዮ ሲጠቃል ያሳያቸው የሚላቸው ምልክቶች ማህበረሰቡን በመንገር ወዲያውኑ ወደ ጤና ድርጅት ወደ አቅራቢያቸው በሚገኝ የጤና ድርጅት ሪፖርት እንዲያደርግና እንዲነግሩ እንደዚሁም ደግሞ የጤና ልማት ሰራዊት የሚባል አንዱ ተሰስር በማህበረሰብ አቀፍ ደረጃ አንድ ለአምስት ተሰስር የእነሱ መሪዎችም በደንብ ተነግሯቸው ይህ አይነት ኬዝ በአካባቢያቸው ከተገኘ ወዲያውኑ ሪፖርት እንዲያደርጉና ፈርዘር የሆነ ኢንቨስቲጌሽን እንዲሰራ ተጨማሪ ፍተሻ ነበረ ማለት ነው። በዓለም አቀፍ ደረጃ ያለው ፈተና አንድም ህፃን በፖሊዮ አለመያዙን ማረጋገጥና ያንን ሁኔታ ለሶስት ዓመታት ጠብቆ ማቆየት መሆኑን የዓለም የጤና ድርጅቷ ፍላቪያ ቡስትሬዮ ለቪኦኤ ገልጸዋል። ህብረተሰቡ እያንዳንዷን ምልክት ወዲያው መጠቆም በሚያስችለው ሁኔታ ማዘጋጀትና የቅርብና ጠንካራ ቅኝት ማካሄድ ፖሊዮን እስከ ወዲያኛው ለመጨረስ ቁልፍ ሥራ ነው። የፍጻሜው ሩጫ ከዋናውም ዘመቻ እጅግ የከበደ ነው የሚሉ ባለሙያዎችና የሥራ ኃላፊዎች ብዙ ናቸው። መንግሥታትና ዓለም አቀፍ አጋሮች ጥንካሬያቸውንና ቃላቸውን ቁርጠኝነታቸውን ጠብቀው ሳይዘናጉ መቀጠል ይጠበቅባቸዋል። አላለቀም ገና የዘንድሮው ዘመቻ መርህ ነው። እጅ ማውረድ፣ ፊት ማዞር አይቻልም። ቢከሽፍና ቢያገረሽ ከቀደመው የሚመጣው ይብሳልና። ሐኪሙን ይጠይቁ ይቀጥላል። ሐኪሙን ይጠይቁ በምሽቱ በገዳይነቱ ከቀዳሚዎቹ ረድፍ ከሚሰለፉት የካንሰር ህመም ዓይነቶች አንዱ በሆነው የትልቁ አንጀት ካንሰር በእንግሊዝኛው የኮሎን ካንሰር ምንነት ምርመራና ሕክምና ዙሪያ የተጀመረ ቃለ ምልልስ ሁለተኛ ክፍል ነው እንግዳችን ዶክተር ዳንኤል ሽብሩ በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሕክምናና እንዲሁም የአንጀት ካንሰር ቀዶ ሐኪምና መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዳንኤል ቀደም ብለው የአኗኗር ዘይቤን ስለ መቀየር ተናግረዋል። አመጋገብና መጠጥ የሚያበዙ ሰዎች ለዚህ አጋላጭነቱን ገልጸዋል። ሌሎች ለምሳሌ ሲጋራ ማጤስ ተጨማሪ አጋላጭ ሊሆን ይችላል? አዎ፣ ሳይንሱ የሚጠቁመው

መብላት በፊቱ እንዳሰብ ነው የትልቅ አንጀት ካንሰር እንደ ፕሮሰስ እንደሆኑ በፋብሪካ ታሽገው ብዙ አይነት ጋዎች ይሄን ያህል አስተዋጽኦ ከፍ ያላል አይደለም። በጥናቱ እንደምናየው ከሆነ ግን እሱንም መቼት መቀነሱ የሚከፋ ነገር አለም። ለሌላ በሽታችን ግዲ ዳረጋላ ስጋት ይበዛ እንደነ ደም ብዛትና ሪህ የመሳሰሉ በሽታዎች፣ ስለዚህ እሱ መቀነስ ጥሩ ነው። ሲጋራም ይሄን ያህል የተረጋገጠ አስተዋጽኦ የለውም። ግን ያ ሲጃራ ማቆም ጥቅሙ ብዙ ነው። እንደምናውቀው ቋንጀትን በላይ የሰፋ ነው ጥቅሙ። ሌላው ደግሞ ይሄ ትንሽዬ ሚሊግራም አስፕሪን ልክ የደም መዘዋወርና የልብ በሽታዎች እንደሚከላከለው እጅ ሰማንያ አንድ ወይ ሰባ አምስት ሚሊግራም አስፕሬን የልቃንጀት ካንሰር ላይም መከላከል አስተዋጽኦ አላል። ግን አስፕሪን ያው እንደምታውቀው መድኃኒት ነው። ሳይድ ኢፌክት አለው በተለይ አንድ ሰው የጨጓራና የአልሰር በሽታ ካለበት ይህንን መድኃኒት መውሰድ አይችልም። ሌላ ትልቁ መከላከያ ነገር ከሁሉም በላይ ምግብ ነው እንዳልነው። ከዛ ውስጥ ከምግቦቹ ውስጥ ፋይበር የሚባል ንጥረ ነገር አለ። ከሰላሳ ሰላሳ እስከ ሰላሳ አምስት ግራም የሚሆን ፋይበር መብላት ይዳል አለበት። አትክልት፣ ጥራጥሬ፣ የተለያዩ የጥራጥሬ አይነት እንደነተልባ፣ እንደነበሶ ሌላ ሌላም ሌላም እህልና የቅጠላቅጠል ዘሮች ናቸው የዚህ የፋይበር ምንጮች። ለዚህ እነሱን መብላት ጥቅሙ አንዱ እዚህ ላይ ነው። ታዳጊ ዓለም ላይ ከተማ ውስጥም በአሁኑ ሰዓት እነኝህ ነገሮች ማግኘት ከባድ እየሆነ ነው፣ እና እንዴት ነው የምናገኘው በቀላሉ መንገድ? ለሚወለሉ ጥያቄ ቀላሉ መንገድ ይገዛሉ በየሱ ነገሮች አሉ። እነኝህ ነገሮች የያዙ ፓውደሩን በጥበጦ በውሃ መጠጣት አንዱ አማራጭ ነው። ሰላሳ አምስት ግራም የሚያስፈልገውን የፋይበር መጠን እንዲጨምርን ምግብ ውስጥ ከሚገኘው ጋራ እንዲሟላ ይረዳል። በየእለቱ ማግኘት ያለበትን አንድ ሰው ሟላ ይረዳል። ኢትዮጵያ ውስጥ ደግሞ ይሄ ይሄ ነገር የማይገኝ ከሆነ ተልባ ያተልባ ፍሬውን ማለት ነው ሳይቆላ በሶ የመሰሉት ነገሮች እነኝ እነኝ ነገሮች የፋይበሩን ነገር ሊያሟሉ ይችላሉ። ዶክተር ዳንኤል ይሄ ህመም መኖሩ በምርመራ ከተረጋገጠስ በኋላ አንድ ሰው ምን አይነት አማራጮች አሉት? በእድሜ ልዩነት ውስጥም የሕክምናዎቹ አማራጮች ይለያዩ ከሆነ በልማት በገፉ ሀገሮችና ና ኢትዮጵያን ጨምሮ ባሉት አገሮች ውስጥ ያለውን ሁኔታም ከግምት አስገብተዋል። ሕክምናውም ላይ አማራጮቹን የሚገድቡ ነገሮች ካሉ ምን ይመስላል ሕክምናው በአጠቃላይ? ሰው ጥያቄ ነው። በጣም አሉ። አንድ ሰው እንግዲህ በዚህ ምርመራ ላይ የምናደርገው ምርመራ እኒህን ነገሮች ስርካቸው ካንሰሩን ለመያዝ ነው። እና አንድ ሰው ስለኛ ሆኖ የነገር ትምሳይ ተገኘ እና ካንሰር የሚለው ህመም አለብህ ወይ አለብሽ ከተባለ እንደ ማንኛውም የሰው ልጅ አካል ሰማንያ በመቶ ካንሰር አይነቶች መድኃኒቱ የቀዶ ጥገና ህክምና እና ትልቁ አንጀትም በዚህ የተለየ አይደለም። አንድ ሰው ካለበት እና በተለያዩ ጥናቶች በኤክስሬ በምንመርምረን ይሄ ካንሰር ስር ያልሰደደ ወይ ደግሞ ሌላ አካላት ያልተሰራጨ መሆኑን ካረጋገጥን በኋላ ለዚህ በሽታ መድኃኒቱ የቀዱ ጥገና ሕክምና ነው። በቀዱ ጥገና ስፔሻላይዝ በሚያደርግ ሐኪም ጋር ሄዶ ይከናወናል። እንግዲህ አከናወኑ ዘዴዎች ብዙ ናቸው። በአሁኑ ሰዓት ግን ዞሮ ዞሮ መሳሪያዎች ይቀያየረ ይቀያየሩ እንደሆነ እንጂ ዘር ያቀያየሩ። ስለዚህ አንድ ሰው የሚያምነውን የሚያውቀው የተጠቆሙ ሐኪም ጋር ሄዶ ይሄንን የቀዱ ጥገና ነገር ማከናወን ይኖርበታል። ከዛ በኋላ ደግሞ የፓቶሎጂ ስፔሻሊስት ሐኪሞች ነገሩን የወጣውን ካንሰር መርምረው ለካንሰሩ ደረጃ ይመድቡለታል። ሁሉም አይነት ሰው ልጅን የሚሳሰር ከሰርጀሪ ከወጣ በኋላ አራት ደረጃ ነው የሚሰጠው። ደረጃ ወይንም ስቴጅ አንድ እስከ ስቴጅ አራት ከደረጃ አራት ቀዶ ህክምና ከተደረገለት በኋላ ትክክል። ምክንያቱም አንዳንድ ካንሰሮች ደረጃቸው ከፍ ያለ ከሆነ ማለት ሶስት ወይ አራት ኪሞቴራፒ ወይንም የጨረር የመሳሰሉ ተጨማሪ ህክምናዎች ያስፈልጉት ይችላሉ ማለት ነው። ግን ደረጃው አንድና ሁለት ከሆነ ቀዶ ጥገናው ብቻ በቂ ይሆናል። ማለት የመዳን እድሎቹም ከደረጃው ጋር ሊገናኙ ይችላሉ። አንደኛና ሁለተኛ ደረጃ ላይ ቢገኝ በቀዶ ህክምና የመዳን እድሉ በመትዮሽ የሚገለጽ ነገር አለው። አጠቃላይስ ከዚህ የኮሎን ወይም የአንጀት ካንሰር የመዳን እድል ምን ያህል ነው? አዎ በጣም ከስ ያለ ነው። ምክንያቱም ከላኪያ ቀድሞ የመያዝ መንገዱም ስላለን፣ ከተያዘ በኋላም ካልተሰራጨ ወደ ሌላ አካል በቀና አቅሙ ስላለን በጣም ሰፋ ያለ ነው። ደረጃ ነው የሚወስነው። አንደኛ ደረጃ ኮለን ካንሰር ከዘጠና በመቶ በላይ የሚሆኑት ሞማኖች ይድናል ከቀዶ ጥገና በኋላ ያለምንም ተጨማሪ ህክምና። ደረጃ ሁለት ወይንም ስቴጅ ቱ ደግሞ ከሰማኒያ በመቶ በላይ ከዛ በኋላ እንግዲህ ያው ስቴጅ ሶስት ስትገባ ይቀንሳል። የመኖር እድሉ ከአምስት አመት ወዲያ ነው እንግዲህ አምስት አመት የምንለቅ አንድ ሰው ካንሰር ዳና አልዳና ደም ብለህ ጥያቄ አምስት አመት የመኖር እድሉ አንድ ሰው ደረጃ ሶስት ከገባ በኋላ አርባ እስከ ስልሳ በመቶ ይሆናል። እንደምታየው በጣም ይቀንሳል። የቁጥር ደረጃ አራት ከሆነ ደግሞ እጅግ በጣም ትንሽ ነው የሚሆነው የአንድ ሰው አምስት አመት ወዲያ የመኖር እድሉ ከሀያ በመቶ ያነሰ ነው የሚሆነው ማለት ነው ይሄ እና ደረጃ አራት የምትለው እሱ በጣም አስከፊው ነው እና ካንሰሩ ወደ ሌላ አካል ተሰራጭቷል ማለት ነው እና ዋነኛው ነገር አንድ ሰው ወደ ኋላ ልመለስና፣ ያ መከላከያው ላይ ሀምሳ አመት ሆኖት አይነ ምድር በሚያደርጉበት ሰዓት ላይ ደም የሚያሰለ ነገር በተደጋጋሚ አንድ ሰው ካየ ያ ነገር መመርመር አለበት። ምክንያቱም ስርስ ስር ሳይሰድ ካንሰር መያዝ የምንችለው ቶሎ ሲመረመር ነው። ዶክተር ዳንኤል ወደ ኋላ ተመልሰው ያነሱትን የሚከተል የመጨረሻ ጥያቄ ላንሳና፣ ይሄ ለምርመራ ተብሎ በሚደረገው ኮሎኖስኮፒ ወይም የተለየ የአንጀት ምርመራ ሂደት ውስጥ ካንሰር ያልሆኑ ትንንሽ እጢዎች ወይም እንደ ኪንታሮት መሰል የሚበቅሉ ነገሮች በሚገኙበት ጊዜ ለክትትል ከአምስት ዓመት በኋላ ለሌላ ምርመራ ሊጠየቁ እንደሚችሉ ነግረዋል። በእነኚህ መሀል ሰዎች የመጋለጥ እድላቸው ምን ያህል ነው? ከካንሰር በፊት የሚመጣ የሚል ስያሜ የሚሰጠው ወደ ካንሰር የመቀየር እድል አለው ተብሎ የሚከፈለው ውስጥ የሚመደቡትስ ምን ያህል አሳሳቢ ናቸው? ያን አምስት ዓመት በሚቆይበት ጊዜ ውስጥ አንድ ሰው አዎ ልክ ነህ። ማንኛውም አይነት ሕክምና መቶ በመቶ ልክ ነው ማለት አይቻልም። ምክንያቱም ያ ኮሎስኮፒ ያደረገው ሐኪም በሚያደርግበት ሰዓት ከአምስት ዓመት በፊት እነኝህ ትንንሽ ዬ ኪንታሮቶች ሳያይ አምልጠውት ሊያልፍ ይችላል። ያ ሊሆን የሚችለው በፐርሰንቴጅ ብትመለከተው ወደ ሀያ በመቶ ጊዜ ነው። ግን እንደዛም ሆኖ ጊዜ ካንሰር የሚባለው ነገር በጣም በቶሎ አያድርግም። በጣም ጊዜ ይፈጃል። ስለዚህ ለዛ ነው በአምስት አመት ውስጥ በእኛ ግምት ያው በሳይንሱ አለም ውስጥ አብዛኛውን ሰው አንድ ኪንታሮት ቢያመልጥና ባይታይ እንኳን እና አምስት ዓመት ሙሉ ቢያደረግ እንኳን ህይወት ላይ የሚያስከትለው አደጋ ይሄን ያህል አይደለም በሚለው እዛ ነው ያደረግነው። አምስት ዓመት ሲ ልክ ነህ። እና እንዳልኩህ ሊያደርግ ይችላል። አንድ ነገር አምልጦ ሌላ ነገር እንደገና ሊያደርግ ይችላል ግን አንድ ነገር በአምስት ዓመት አድጎ ህይወት ላይ ሊያደርስ የሚችለው ነገር በጣም አናሳ ነው። ያ ሰው የዘርግንድ ችግር ከሌለበት። እሱን ደግሞ ለማወቅ በጣም አስቸጋሪ ነው። መልካም ዶክተር ዳንኤል ሽብሩ የኮሎን ወይም የትልቁ አንጀት ልዩ ቀዶ ህክምና ባለሙያ የአንጀት ካንሰርና ተያይዞ የሚመጡ ሌሎች ህመሞችን ህክምናና መከላከል አስመልክቶ በተከታታይ ለቀረበው ለሰጡን ሰፊ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ርዕስ መልስ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። አብሮ ይስጥልን። ሰላም ሆን ያለ በመጨረሻም ንግድና ምጣኔ ሀብት ይቀርባል። በየአምስት ዓመቱ የሚካሄደው የቻይና ኮሚኒስት ፓርቲ ጉባኤ በዚህ ሳምንት ሲጠናቀቅ ፕሬዚደንት ሺ ጂንፒንግ ሀገራቸው የዓለም ልማት ተሳታፊ ሆና እንደምትቀጥል አስታወቁ። አስቀድማ ቻይና ባህር ንግድ መስመር አውሮፓና አፍሪቃ ጋር የነበራትን ግንኙነት እንደገና በማሰብ አንድ መንገድ አንድ መቀነት የሚል መመሪያ ቀርጻለች። በዚህ የንግድ ትስስር መንገድ በቢሊዮኖች የሚቆጠር ገንዘብ እንደሚፈስ ተገልጿል። ዘጋቢያችን ሄንሪ ሪጉዌል ያጠናቀረውን ዘገባ ሄኖክ ሰማ ጊዜ ያቀርበዋል። የሀር የንግድ መስመርን እንደገና ለማጠናከር የተያዘው ሂደት ጥረቱም ሀሳባዊ አይደለም። እንዲያውም የወዳጅነት መንገድ ወይም በቻይነኛ ካራኮራም፣ 1300 ኪሎ ሜትር የዓለማችንን ትልልቅ ተራራዎች አቋርጦ የሚያልፈው መኪና መንገድ ቻይና ለምጣኔ ሀብት ትስስር ገንዘብ ለማውጣት ያላትን ፍላጎት የሚያሳይ ነው። በአስራዎቹ ቢሊዮን ዶላርስ የሚጠጋ ገንዘብ ነው በዚህ መንገድ ላይ ስራ ላይ የሚውለው። ምዕራባዊ ቻይናን ከፓኪስታን ጋር በማስተሳሰር የቤጂንግ አንድ መንገድ አንድ መቀነት መርሃ ግብርን ለማስፈጸም ፕሬዝዳንት ሺጂንፒንግና አስተዳደራቸው እየሰሩ መሆናቸውን በለንደን የሩቅ ምስራቅና አፍሪካ ጥናት ተቋም ውስጥ አጥኚ የሆኑት ስቲቭ ሳንግ ያስረዳሉ። መንግስቱ ይህንን መርሃ ግብር ለማሳካት ሌት ተቀን ለመስራት ዝግጁ ነው። ስለዚህ ስኬቱን ለማረጋገጥ ጠቀም ያለ ገንዘብና አቅም ይመደብለታል። ሆኖም የካራኮራም ጎዳና ከተሰራ ወዲህ ፓኪስታን ወደ ቻይና የምታስገባው ምርት በእጅጉ ቀንሷል። በአንጻሩ ደግሞ የቻይና ምርቶች ወደ ፓኪስታን በገፍ እየገቡ ነው። ሁኔታው ታዲያ የቻይና የሐር ንግድ ጎዳና በአንድ በኩል ብቻ ትራፊክ የሚበዛበት እንዳያደርገው ተሰግቷል። ስቲቨን ጌልብ እንደሚሉት ቻይና ሁሉን አቀፍ ልማት ለማምጣት መስራት አለባት። በአሁኑ ወቅት አትኩሮታቸው ያለው መሠረተ ልማት መገንባት፣ በተለይ የደረቅ ጭነት መጓጓዣና የፈሳሽ ማስተላለፊያ መስመሮች ግንባታ ላይ ነው። እነዚህ ደግሞ በቀጥታ ድህነትን አይቀርፉም። በማኅበረሰቦችና ከባቢ አየር ብልጽግና ላይ ነቀፌታዎችም ይሰማሉ። አብይ አትኩሮታቸው ድህነትን በመቀነስ ዘለቄታ ያለው ልማት ማምጣት ሊሆን ይገባል። ቀጣዩ ጣቢያ ተግባራት በመኪና ጢስ የታፈነችው የኢትዮጵያ መዲና አዲስ አበባን ሰንጥቋት የሚያልፈው የቀላል ባቡር መስመር በቻይና መንግስት በግማሽ ቢሊዮን ዶላርስ ወጪ የተሰራ ነው። እንደዚህ አይነት ኢንቨስትመንቶች የአፍሪካ ሀገሮችን ያሳድጋሉ፣ ድህነትንም አያይዘው ይቀርፋሉ ትላለች ቻይና። ቻይና በዓለም ዙሪያ ያላትን ተሰሚነትና ሀያልነት ለማሳየትም ትጠቀምበታለች፣ ይላሉ የምጣኔ ሀብት አጥኚ ጌልብ። ሺ ጂንፒንግ በንግግራቸው እንዳረጋገጡት በመርሆች ላይ የተመረኮዘ ሙሉ ዓለም አቀፍ ልማት መሪ የመሆን እቅድ አላት። ህንድን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ቻይና ገዢ በሆኑ ዓለም አቀፍ ህጎች አትመራም ሲሉ ተችተዋል። has done so less responsibly. ቻይና ከህንድ ጋር አብራ በማደግ ላይ የምትገኝ ቢሆንም ኃላፊነት በመውሰድ አንጻር አነስተኛ ሚና ሲጫወቱና አልፎ አልፎ የዓለም አቀፍ ሕጎችን ሲጥሱ አስተውለናል። የቻይና ገንዘብ የሚፈስባቸው ሀገሮች በአንጻሩ ደስተኞች ናቸው። በተለይ ምዕራባውያን መንግስታት የዴሞክራሲ መሻሻሎች እንዲኖሩ የሚያስቀምጧቸው መስፈርቶች የማይመቻቸው መንግስታት ከቤጂንግ ጋር ያላቸው ወዳጅነት ጥብቅ ነው። ፕሮፌሰር ስቲቭ ሳንግ ይሄ ሁኔታ የኋላ ኋላ መዘዝ አለው ይላሉ። ችግሩ የሚመጣው በተለይ በመንገድና መቀነት መርሃ ግብር የሚሳተፉ የማዕከላዊ እስያ ሀገሮች የተበደሩትን ክፈሉ ሲባሉ ነው። ብዙዎቹ ሀገሮች እነዚህን ብድሮች የሚከፍሉበት ብዙም አቅም የላቸውም። ቻይና ገንዘቧን ታፈሳለች፣ ታወጣለች፣ ትገነባለች። አንዳንዶች ተስማምቷቸዋል፣ ተመችቷቸዋል። ሌሎች ደግሞ ግንባታው የሰዎችን ኑሮ መገንባትና ድህነት በመቀነስ ዙሪያ ሊያተኩር ይገባል ሲሉ ይመክራሉ። አድማጮች ዜና እረፍት ከኢትዮጵያ አየር ኃይል የመጀመሪያ ካዴቶችና አብራሪዎች አንዱ የነበሩት ኮሎኔል ጋዲሳ ጉማ በዘጠና ሰባት ዓመታቸው ዛሬ አረፉ። ኮሎኔል ጋዲሳ የተወለዱት በወለጋ ጠቅላይ ግዛት ቡሪ ሲሆን ገና በሕፃንነታቸው አውሮፕላን የማብረር ፍቅርና ሕልም እንደ ነበራቸው በቅርቡ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ገልጸው በኋላ ግን እርሳቸው ባልጠበቁት ሁኔታ ወደ ቀዳማዊ ኃይለ ሥላሴ ፊት ቀርበው የአየር ኃይል ወታደርና አብራሪ ሆነው እንዲሰለጥኑ እንደተፈቀደላቸው ተናግረዋል። አየር ኃይል ገባው፣ እንዴት ገቡ? አየር ኃይል አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር እ በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ። ማን ነው የጠየቁት? ራስ መስሎኝ። ከዛስ ከዛ ስሄድ አሁን አልኳቸው ከሌ ጋር አሉና ቤተ መንግስት ወሰዱኝ። ቤተ መንግስት ወሰዱኝ። እዛ ቆሜ ተጠራሁ። ተጠራውና እዛ እንደደረስኩ ጠየቁኝ። ና አሉ እሳቸው ጋር ጃሮ ጋር እየተደጋገሩ ጠሩ። እኔ ከኋላቸው ነበርኩ፣ ሄድኩ እጅ ሀሳ እዛ በኋላ በድር ነው የምትፈልገው? ጦር ሰራዊት ክቡር ሰባጭ አየር ኃይል አሉ አሉት። ጃኖሆ ናቸው ራስ መስፍር ናቸው እንደዚህ ያሉት ዛኖ ዛኖ እዛ አየር ኃይልን መግባት እፈልጋለሁ አልኩ። ኮሎኔል ጋዲሳ ጉማ ለኢትዮጵያ ብቻ ሳይሆን ለድፍን ጥቁር አፍሪካም ከመጀመሪያዎቹ የአየር ኃይል ባልደረቦች አንዱ ነበሩ። ከሰሞኑ ዘርዘር ያለ ዘገባ ይዘን እንመለሳለን። ለቤተሰቦቻቸው ጭናቱን ይሰጥ ዘንድ እንመኛለን። አድማጮች አሁን የማጠቃለያ ዜና እናንባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኮርፖሬሽኖችና ለመካከለኛው መደብ ዘርፍ የግብር ክፍያ ለመቀነስ ባላቸው እቅድ ለመግፋት ዛሬ በሕግ መወሰኛ ምክር ቤት የብዙሃንነት ቦታ ካላቸው ሪፑብሊካውያን ጋር ተሰብስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ከፓኪስታን መሪዎች ጋር ለመነጋገርና የትራምፕ አስተዳደርን መልእክት ለማድረስ ዛሬ በሀገሪቱ ገብተዋል። መልእክቱ ፓኪስታን በታሊባንና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለው የበለጠ እርምጃ መውሰድ አለባት የሚል ነው። የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺጃፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማው ዜዶንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹምሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል። አንድ የኒጀር ክልላዊ ባለስልጣንና ተንታኞች በገለጹት መሰረት አራት አሜሪካውያን ወታደሮች በያዝነው ወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ነዋሪዎች ወታደሮቹን በማስገደል ተግባር ሳይሳተፉ አልቀሩም። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ በቃ ያስተናገድናችሁ ሰለሞን ክፍሌና አዳነ ፍስሐ አየነን በዚህ እንሰናበታለን ነገረቡ በተለመደው ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን አሁን የትግርኛው ስርጭት ይቀጥላል በእኛ በኩል ሰላም ደህና ደሩ ¶¶